በደቡብ ሱዳን መንግስትና በአማጽያኑ ጦር መካከል በላሱ ከተማ ዳግም የተቀሰቀሰውን ግጭት ተከትሎ በርካታ ደቡብ ሱዳናውያን ሕይወታቸውን ለማትረፍ ወደ ጎረቤት ሀገራት ዲሞክራቲክ ሪፐብሊክ ኮንጎ፣ ኬንያ እና ዩጋንዳ መፍለሳቸው ታውቋል። ይሁንና በተለይም በድንበር አካባቢ የሰፈረው የኮንጎ ወታደራዊ ጦር ወደ ሀገሩ ዘልቀው እንዳይገቡ ከፍተኛ ስቃይና የኃይል እርምጃ እየፈጸመባቸው እንደሆነ ስደተኞቹ ይገልጻሉ። በደቡብ ሱዳን መንግስትና በአማጽያኑ ጦር መካከል ድርድርና አዲስ የተኩስ አቁም ውል ከተፈረመ ከሰዓታት በኋላ ያገረሸው ይኸው ብጥብጥ በሰላም ድርድሩ ላይ ደመና አጥልቶበታል። ለረዥም ጊዜ የተካሄደው የሰላም ውል አመርቂ ውጤት ባለማምጣቱም ዓለም አቀፉ ማህበረሰብ የሰላም ድርድሩ ተግባራዊ ይሆን ዘንድ አስፈላጊውን ጫና እንዲያሳድር የአካባቢው ነዋሪዎች ጠይቀዋል። ጄኒት ጄንዲያ ኮንጎ ድንበር አቅራቢያ አባ ከተማ በሚገኘው የደቡብ ሱዳን መጠለያ ካምፕ ውስጥ ከሚኖሩ ስደተኞች አንዷ ናት። በመንግስትና አማጽያን ጦር መካከል በትውልድ መንደራዋ ላሱ ግጭት ከተቀሰቀሰ በኋላ ከአካባቢው ሸሽታ የተሰደደችው ጄኒት የተኩስ አቁም ስምምነቱ ውል ወረቀት ላይ ከመስፈሩ ውጭ በጋድ ተግባራ ያ ለመሆኑ እንዳሳዝናት ትናገራለች። አንድ ሰዎችን የሚያስማማ ነገር አለ፣ የሰላም ስምምነት ውል በወረቀት ላይ ተፈርሟል። ይሁንና ከወረቀት አልፎ በተግባር ተፈጽሞ በዓይኔ ማየት የዘወትር ምኞቴ ነው። ሪቻርድ ሞይ ሌላው በቅርቡ በላሱ የተቀሰቀሰውን ግጭት ሸሽቶ የተሰደደ የአካባቢው ነዋሪ ነው። ለብዙዎች ሞትና ስደት ተጠያቂ የሆኑት የአማጽያኑ መሪና የሀገሪቱ ፕሬዚዳንት ለፍርድ እንዲቀርቡ ማድረግ የብዙዎች ምኞት መሆኑን ያስረዳል። የሰላም ድርድሩ አዲስ አበባ ውስጥ ለረዥም ጊዜ ሲካሄድ ቆይቷል። ሆኖም እስካሁን የረባ ውጤት አላመጣም። በአገሪቱ የነገሰው ደም አፋሳሽ ብጥብጥ ያበቃ ዘንድ እንደ አሜሪካ ያሉ ሀያል ሀገራት ፕሬዚዳንት ሳልቫ ኪርንና የአማጽያኑ መሪ ሪክማቻርን ለፍርድ ሊያቀርቧቸው ይገባል። በደቡብ ሱዳንና አማጽያኑ ጦር መካከል ዳግም በተፈጠረው ግጭት የመንግስት ጦር የአማጽያኑን ዋና ይዞታ የሆነውን የላሱ ከተማ መቆጣጠሩ ታውቋል። በአባ የደቡብ ሱዳን ስደተኞች መጠለያ ጣቢያ ኃላፊ፣ ሊዋ ሞሪስ የላሱ አካባቢ ነዋሪዎች ከተማዋ ሙሉ በሙሉ በሀገሪቱ መንግስት ጦር ቁጥጥር ስር እስከዋል ድረስ ወደ ትውልድ ቀያቸው የመመለስ ፍላጎት እንደሌላቸው ይናገራሉ። ቀደም ሲል የላሱ ከተማ በአማጽያኑ ይዞታ ስር ነበረች። የሀገሪቱ ሰራዊት አካባቢውን መቆጣጠር ሲጀምር፣ በመንግስት ጦር ላይ ስጋት ያደረባቸው ነዋሪዎቹ መንደራቸውን ጥለው ሸሹ። በአሁኑ ወቅት አያሌ ስደተኞች በመጠለያ ጣቢያ ውስጥ ይገኛሉ። በደቡብ ሱዳን ዳግም ላገረሸው ግጭት የሀገሪቱ መንግስትና አማጽያኑ ጦር እርስ በርሳቸው እየተወነጃጀሉ ነው።